የዲደብሊው ዜና ጤና ይስጥልኝ። እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ ባለፈው ቅዳሜና ሰኞ ዕለት የተገደሉት የኢትዮጵያ የፖለቲካ ባለስልጣናትና የጦር ኃይል ጀኔራሎች የቅብር ስነስርዓት ዛሬ በባህር ዳር፣ መቀሌና ላሊበላ ውስጥ ተፈጸመ። የዓለም አቀፉ የመብት ተሟጋጅ ሁማን ራይትስ ዎች የአፍሪቃ ጉዳይ ተመራማሪ ፌሊክስ ሆርን የባለፈው ቅዳሜ ድንገት መፈንቅለ መንግስት የተባለበትን መንስኤ ለመረዳት ጥቂት መጠበቅ እንደሚያሻ ለዶች ቨለ ዲደብልዩ ገልጸዋል። ባለፈው ቅዳሜ በአማራ ክልል ዋና ከተማ ባህር ዳር ከሸፈ በተባለው መፈንቅለ መንግስት ወቅት በተካሄደ የተኩስ ልውውጥ 13 ሚሊሻዎች መገደላቸውን የክልሉ ቃል አቀባይ አመለከቱ። የሱዳንን የፖለቲካ ቀውስ ለመሸምገል ኢትዮጵያና የአፍሪካ ህብረት በጋራ አዲስ ጥረት መጀመራቸውን አንድ ከፍተኛ የሱዳን ተቃዋሚ ፖለቲከኛ ገለጹ። የሁለቱ ወገኖች የተቀናጀው ጥረት ስልጣን የያዙትን ጀኔራሎችና የፖለቲካ ተቃዋሚ መሪዎችን ወደ ድርድር ዳግም ለማምጣት ነው። ዜናው በዝርዝር። ባለፈው ቅዳሜና ሰኞ የተገደሉት የኢትዮጵያ የፖለቲካ ባለስልጣናትና የጦር ኃይል ጀነራሎች የቀብር ስነ ስርዓት ዛሬ ባህር ዳር፣ መቀሌና ላሊበላ ውስጥ ተፈጸመ። ሮይተርስ ከባህር ዳር እንደዘገበው ለቀብር የወጣው ህዝብ ጸጥታን ለመጠበቅ አልሞ ተኳሾች በየጣራውና በህዝቡ መካከል የተጠናከረ ጥበቃ ሲያደርጉ ነበር። ምክትል ጠቅላይ ሚኒስትርና የአማራ ዴሞክራሲያዊ ፓርቲ አዴፓ ሊቀመንበር ደመቀ መኮንን በስንብቱ ወቅት ባደረጉት ንግግር ለግድያው መንስኤ የሆነውን እንደሚያጣሩ ገልጸዋል። መቀሌ ላይም እንዲሁ በሺዎች የተገመተ ህዝብ በሰማዕታት ሀውልት አካባቢ ተሰብስቦ እንደነበር አመልክቷል። የአማራ ክልል ሶስት ባለስልጣናትም ሆኑ ሁለቱ የጦር ጄኔራሎች የተገደሉት በከሸፈ መፈንቅለ መንግስት ሙከራ ነው የሚለው የመንግስት መግለጫ ጥያቄ ማጫሩን ዘገባው ጠቅሷል። ዶች ቨለ ዲደብልዩ በጉዳዩ ላይ ያነጋገራቸው የዓለም አቀፉ የመብት ተሟጋች ሁማን ራይትስ ዎች የአፍሪካ ጉዳይ ተመራማሪ ፌሊክስ ሆርን የባለፈው ቅዳሜ ድንገት መፈንቅለ መንግስት የተባለበትን መንስኤ ለመረዳት ጥቂት መጠበቅ እንደሚያሻ አመልክተዋል። በዚህ ባለፈው ሳምንት መጨረሻ የተፈጠረውን ለመረዳት ከፍተኛ የመረጃ እጥረት አለ። ምን እንደሆነ የሚገልጹት አብዛኞቹ መረጃዎች የሚወጡት ከጠቅላይ ሚኒስትር ጽህፈት ቤትና ከሌሎች መንግስታዊ ምንጮች ሲሆን እርስ በርስ የሚጣረሱ መረጃዎችም አሉባቸው። ዓለም አቀፍ መገናኛ ብዙኃን መረጃውን በማፈላለግ ላይ ቢሆኑም ኢትዮጵያ ብቻዋን የመፈንቅለ መንግስቱን ትርክ ጊዜ ያቀጠለች ይመስላል። እንዲያም ሆኖ እስካሁን ባሉት መረጃዎች መሰረትም ቢሆን ድርጊቱ መፈንቅለ መንግስት መሆኑን ለማየት አደጋች ነው። ያንን የሚያመለክት መረጃ የለም። በቀጣይ ቀናት ወይም ሳምንታት የሚወጡ መረጃዎች ለምን እንደዚያ እንደተባለ ለመረዳት ይረዱናል የሚል ተስፋ በተመሳሳይ ለአማራ ክልል ባለስልጣናት ሞት ተጠያቂ መሆናቸው የተገለጸው ጀነራል አሳምነው ጽጌም በትውልድ ቦታቸው ላሊበላ በሺህ የሚገመት ሕዝብ በተገኘበት ስርዓተ ቀብራቸው መከናወኑን አዣንስ ፍራንስ ፕሬስ ዘግቧል። ይህ በእንዲህ እንዳለም ባለፈው ቅዳሜ በአማራ ክልል ዋና ከተማ ባህር ዳር ከሸፈ በተባለው መፈንቅለ መንግስት ወቅት በተካሄደ የተኩስ ልውውጥ በርካቶች መገደላቸውን የክልሉ ቃል አቀባይ አመለከቱ። ሮይተርስ ከስፍራው እንደዘገበው ሚሊሻዎች በክልሉ የፖሊስ ዋና ጽህፈት ቤት፣ በክልሉ ገዢ ፓርቲ ጽህፈት ቤትና በፕሬዝደንቱ ቢሮ ላይ ጥቃት አድርሰው እንደነበር አቶ አሰማሀኝ አስረስ ዛሬ ገልጸዋል። ራሳቸውም በሚሊሻዎቹ ተይዘው እንደነበሩ ያመለከቱት አቶ አሰማሀኝ ታጣቂዎቹ የክልሉን መገናኛ ብዙሃን ለመቆጣጠር ያደረጉት ሙከራ እንዳልተሳካም ዘርዝረዋል። ጥቃት ማድረሱ የተነገረው የሚሊሺያ ኃይል በቅርቡ የክልሉ የጸጥታ አገልግሎት አካል ሆኖ የተመሰረተ መሆኑንም ዘገባው ጠቅሷል። በተኩስ ልውውጡም አስራ ሶስት የሚሆኑት መገደላቸውን የክልሉ መገናኛ ብዙሃን መዘገቡንም አመልክቷል። የሱዳንን የፖለቲካ ቀውስ ለመሸምገል ኢትዮጵያና የአፍሪቃ ህብረት በጋራ አዲስ ጥረት መጀመራቸውን አንድ ከፍተኛ የሱዳን ተቃዋሚ ፖለቲከኛ መለከቱ። አሶሲየትድ ፕሬስ እንደዘገበው የኡማ ፓርቲ መሪ ሳዲቅ አልማሃዲ ኢትዮጵያና የአፍሪካ ህብረት በጋራ በሚያደርጉት ጥረት ስልጣን የያዙትን ጀነራሎችና የተቃውሞ እንቅስቃሴውን መሪዎች ዳግም ወደ ድርድር ጠረጴዛው ለመመለስ እየሰሩ መሆኑን ዛሬ ለጋዜጠኞች ገልጸዋል። ቀደም ሲል ኢትዮጵያም ሆነች የአፍሪካ ህብረት የሱዳንን የፖለቲካ ቀውስ ለመፍታት በተናጠል ጥረት ሲያደርጉ ቆይተዋል። አድማጮች የምትከታተሉት ከዶችቨለ ዲደብሊው የሚተላለፈውን የምሽቱን ዜና ነው። ባህሪን ላይ የተሰባሰቡ ለጋሾች የፍልስጤም ስደተኞችን ለመርዳት 110 ሚሊዮን ዶላር ለመለገስ ቃል ገቡ። የፍልስጤም ስደተኞችን ጉዳይ የሚከታተለው በተባበሩ መንግስታት የስደተኞችና ሰራተኞች ተቋም በእንግሊዝኛ ምህፃሩ ዩ ኤን ደብሊው አር ኤ ልገሳው አበረታች መሆኑን ቢገልጽም በጋዛ ያለውን ሁኔታ እጅግ አስኪ መሆኑን በማመልከት ተጨማሪ ገንዘብ ማሰባሰብ እንደሚያስፈልገው ገልጿል። የትራምፕ አስተዳደር ለዚህ ተቋም የሚሰጠውን እርዳታ በዚህ ዓመት ቀንሷል። የተቋሙ ኃላፊ ፒየር ኪየር ቢሁን እንደገለጹት ድርጅቱ በጀቱን ባለፈው ወር በማጠናቀቁ አሁን በኪሳራ በመስራት ላይ ነው። ለጋሾች ቃል ከገቡት አንድ ነጥብ ሁለት ሚሊዮኑም በዮርዳኖስ ወንዝ ምዕራባዊ ዳርቻና ጋዛ እንዲሁም ዮርዳኖስ፣ ሶሪያና ሊባኖስ ለሚገኙ የፍልስጤም ስደተኞች ለምግብ፣ ለጤናና ለሌሎች አገልግሎት እንደሚያውለውም ገልጸዋል። በፋይናንስ አገላለጽ በስብሰባው አዳራሽ ቃል የተገባው 113 ሚሊዮን ዶላር ነው። ይህ በእርግጥ ጠቃሚ እርምጃ ነው። አበረታችነቱም ይቀጥላል። ዘለግ አድርገን ስንመለከተው ማለት አመቱን ሙሉ ብንል ፍላጎታችንን ሁሉ ሊሸፍን አይችልም። ስለዚህ ጥያቄያችንን ለሁሉም ማዳረስ ይኖርብናል። ያም ሆኖ በዛሬው ዕለት በርካታ ሀገራት ልገሳቸውን ለማሳወቅ ዝግጁ በመሆናቸው በጣም አመሰግናለሁ። ይህ በእንዲህ እንዳለም ጋዛ ላይ ፍልስጤማውያን በዩናይትድ ስቴትስ መሪነት ባህሬን ላይ የሚካሄደውን የሰላም ጉባኤ አደባባይ ወጥቶ አውግዘዋል። የባህሬን ጉባኤ መቀመቅ ይውረድ የሚል ጽሑፍ ያለበት ጥቁር ሳጥን ተሸክመው ዛሬ ለተቃውሞ የወጡት ፍልስጤማውያን ለገንዘብ ነጻነታችንን አንለውጥም የሚል መፈክራቸውንም አስነብበዋል። የፕሬዚዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔተንያሁን ምስሎችንም አቃጥለዋል። ትናንት የተጀመረው ጉባኤ በመካከለኛው ምስራቅ ሰላምን ለማውረድ ለኢኮኖሚ ችግሩ መፍትሄ ማስገኛት ላይ ያተኩራል። ላለፉት ሁለት ሳምንታት ባህር ለማቋረጥ ሲሞክሩ ካጋጠማቸው አደጋ ያተረፈቻቸውን በርካታ ስደተኞች ጭና የሰነበተችው የጀርመን የእርዳታ መርከብ ዛሬ ወደ ተከለከለው የጣሊያን የባህር ክልል ገባች። ሲዎች የተሰኘው የረዴ ድርጅት ሊቀመንበር ዮሐንስ ባየር ዛሬ ይፋ ባደረጉት መግለጫ ለረዥም ጊዜያት መሰረታዊ መብታቸው ተጥሶ የቆየውን እንግዶቻችንን ለማዳን አማራጭ በማጣታችን ወደ ጣሊያን የባህር ክልል ገብተናል ብለዋል። ከሊቢያ አቅራቢያ 53 ተሰዳጆችን ከመስጠም ያዳነችው ሲዎች 3 የተባለችው መርከብ ከጣሊያኗ ላምፔዱዛ ደሴት አቅራቢያ በዓለም አቀፍ የባህር ክልል ላይ ነበር ለሳምንታት የቆየችው። ጣሊያን በህክምና ጉዳይና በሰብአዊነት አስራ አንዱ ብቻ ወደ ግዛቷ እንዲገቡ ነበር የፈቀደችው። መርከቧ ሁሉንም ተሰዳጆች እንደጫነች የጣሊያንን የባህር ክልል ማለፏ ከፍተኛ ቅጣት ሊያስከትልባት ይችላል ተብሏል። ጀርመናዊውን ፖለቲከኛ ቫልተር ሉቤክን በመግደል የተጠረጠረው ግለሰብ ድርጊቱን መፈጸሙን ማመኑን የጀርመን የሀገር ውስጥ ሚኒስቴር ዛሬ አስታወቀ። የሀገር ውስጥ ጉዳይ ሚኒስትር ሆርስት ዜሆፈር ለምክር ቤት እንደገለጹት በቀኝ ጽንፈኝነት የተጠረጠረው ሽቴፋን ኤርንስት ሉቤክን መግደሉን ተናዟል። ሆኖም ድርጊቱን የፈጸምኩት ብቻዬ ነኝ ማለቱንም አመልክተዋል። የ45 ዓመቱ ተከሳሽ ስደተኞችን የሚቀበለውን የሀገሪቱን ፖሊሲ እንደሚደግፉ የሚገለጽላቸው የጀርመን ፖለቲከኛን ለመግደል የተንቀሳቀስኩት ብቻዬን ነው ቢልም ምርመራው መቀጠሉን አንድ ከፍተኛ የጀርመን አቃቤ ሕግ መግለጻቸውን አሶሲየትድ ፕሬስ ዘግቧል። አሁን ዋናው ጥያቄም ስቴፍን ኤርንስት ከየትኛው የቀኝ ጽንፈኛ ቡድን ጋር ትስስር አለው የሚለው መሆኑንም አመልክተዋል። በፈረንሳይ ዋና ከተማ የሚገኘውን ታዋቂውን ኖትረዳም ቤተ ክርስቲያን የጎዳው የእሳት አደጋ መንስኤው ከወንጀል ጋር እንደማይገናኝ ባለስልጣናት ዛሬ አስታወቁ። የፈረንሳይ የአደጋ መንስኤ የመርማሪዎች ባደረጉት ጥረት ትርኳሽ እሳትና የኤሌክትሪክ ብልሽትን ጨምሮ ለእሳቱ መንስኤ ሊሆኑ የሚችሉ ያሏቸውን መላምቶች ሁሉ መፈተሻቸውን የፓሪስ ከተማ አቃቤ ሕግ ያወጣው መግለጫ ያመለክታል። በምርመራውም ከወንጀል ጋር የተገናኘ መንስኤ ሊኖር ስለመቻሉ አመላካች መረጃ አለመገኘቱን አቃቤ ሕጉ ገልጿል። በምርመራው ወቅት ለአንድ መቶ እማኞች ቃለመጠይቅ መደረጉ ቢጠቀስም ባለፈው ሚያዝያ ወር የቱሪስት መስህብ የሆነውን ታዋቂ የፈረንሳይ ቤተ ክርስቲያን ከፍተኛ ጉዳት ያደረሰበት እሳት እንዲነሳ ምክንያቱ አለመታወቁ ነው የተገለጸው። ይህ ዶች በለ ዲደብሊው ነው። የዓለም ዜናዎቹን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ ባለፈው ቅዳሜና ሰኞ ለት የተገደሉት የኢትዮጵያ የፖለቲካ ባለስልጣናትና የጦር ኃይል ጀኔራሎች የቀብር ስነ ስርዓት ዛሬ ባህር ዳር፣ መቀሌና ላሊበላ ውስጥ ተፈጸመ። የዓለም አቀፉ የመብት ተሟጋች ሁማን ራይትሶች የአፍሪካ ጉዳይ ተመራማሪ ፊሊክስ ሆን የባለፈው ቅዳሜ ድንገት መፈንቅለ መንግስት የተባለበትን መንስኤ ለመረዳት ጥቂት መጠበቅ እንደሚያሻ ለዶችቨለ ዲደብልዩ ገልጸዋል። ባለፈው ቅዳሜ በአማራ ክልል ዋና ከተማ ባህር ዳር ከሸፈ በተባለው መፈንቅለ መንግስት ወቅት በተካሄደ የተኩስ ልውውጥ 13 ሚሊሻዎች መገደላቸውን የክልሉ ቃል አቀባይ አመለከቱ። የሱዳንን የፖለቲካ ቀውስ ለመሸምገል ኢትዮጵያና የአፍሪካ ህብረት በጋራ አዲስ ጥረት መጀመራቸውን አንድ ከፍተኛ የሱዳን ተቃዋሚ ፖለቲከኛ ገለጹ። ዜናው በዚሁ አበቃ።